የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሜሪካ ከአትላንቲክ ባሻገር ካሉት ሀገሮች ጋር ያላትን ግንኙነት ይበልጥ ማጠናከር እንደምትፈልግ በመግለጽ ሀገራቸው ከሰሜን አትላንቲክ ጦር ካል የጦር ቃል ኪዳን ድርጅቶች ኔቶ ጋር ያላትን ህብረት ዳግም እንደምታድስ ብራስልስ ውስጥ ለሁለት ቀናት በተካሄደው እና ትላንት ረቡዕ በተጠናቀቀው ስብሰባ አረጋግጠዋል። የቪኦኤ ዘጋቢ ሄነሪ ሪጅዌል ከስፍራው እንደዘገበው ስብሰባው በቻይና በኩል እየተባባሰ መጥቷል ያለውን አደጋ ጨምሮ በሌሎች በርካታ ርዕሰ ጉዳዮች ላይ ተነጋግሯል። የሄነሪን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ዛሬ ከአትላንቲክ ባሻገር ባለው ግንኙነት አዲስ ምዕራፍ ተገልጧል። ከአራት ዓመታት በፊት የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን አገሮች ድርጅት ወይም ኔቶን ጊዜው ያለፈበት ብለው ነበር። የዛሬው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግን ከቃል ኪዳን አባል አገራቱ ጋር ያላቸው ግንኙነት በድጋሚ እንዲታደስ ጥሪ ሲያደርጉ ታይተዋል። እንዲህ አሉ ብሊንከን። America is fully committed to NATO. የማይናወጠው ቃል ኪዳናችን አብሯችሁ ነው። አሜሪካ ኔቶን በሚመለከት ሙሉ ለሙሉ ቁርጠኝ የሆነ አቋም አላት። ብሊንከን የቃል ኪዳን አባል አገሮች ህብረቱ ወይም ኔቶን ስለገጠመው ወታደራዊ ስጋት እንዲህ ብለዋል። ቤጂንግስ ሚሊታሪ አምቢሽንስ አር ግሮዊንግ ባይ ዘ ኢየር ካፕልድ ዊዝ ዘ ሪያሊቲስ ኦፍ ቦነር ቴክኖሎጂ። የቤጂንግ ወታደራዊ ፍላጎት በየአመቱ እያደገ ነው ይህም ከዘመናዊ ቴክኖሎጂ እድገት ጋር የተጣመረ ሲሆን ዛሬ እንደምታውቁት ድሮ የዓለም ግማሽ ክፍል ያክል ሩቅ ይመስሉ የነበሩ አገሮች ዛሬ ሩቅ አይደሉም። በራሻ በኩልም እንዲሁ የአባል አገሮቹን ለመፈታተንና የጋራ ደህንነታችንን የሚያረጋግጠውን መርህ በመተላለፍ ወታደራዊ አቅምን የማሳደግ አዲስ ስትራቴጂ መኖሩን ተመልክተናል። የኔቶ ዋና ጸሐፊ ዩናይትድ ስቴትስ ህብረቱ ላይ የተደቀነውን አደጋ በመግለጽና ከህብረቱም ጎን ለመቆም ያሳየችውን ቁርጠኝነት አድንቀዋል። ራሽያ አለመረጋጋትን የሚፈጥሩ አዳዲስ የኒውክሌር ጦር መሳሪያዎችን ማሰማራቷን ቀጥላለች። ስለዚህ ስለ ብዙ የጦር መሳሪያዎችም ሆነ እንደ ቻይና ያሉ አገሮችን አስመልክቶ አንድ ስምምነት ማድረግ ይኖርብናል ብለዋል። ከአውሮፓ ህብረት የደህንነት ተቋማት ጥናት ማዕከል ሲሞና ሶአሬ ቻይና በኔቶ አባል አገራት ላይ አንጻሪያዊ የሆነ አዲስ ፈተና በደቀማን ይገልጻሉ። የኔቶ ወደ ህንድና ፓሲፊክ ሀገራቶች የመንቀሳቀስ ጉዳይ አይደለም። ይልቁንም የቻይና በአውሮፓ ውስጥ መኖርና እያሳደረች የመጣችውን ተጽዕኖ አሉታዊ ጎን ማወቅና እሱን የመቋቋም ጉዳይ ነው። ይህ ማለት በእርግጥ ወሳኝ የሆኑ የቴክኖሎጂና የመሰረተ ልማቶችን ኢላማ ያደረገውን የውጭውን ቀጥታ ኢንቨስትመንት በበለጠ የመረዳት ነገር ነው። ውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን አሁንም ቢሆን የአውሮፓ ህብረት አገሮች የመከላከያ ወጪያቸውን እንዲጋሩ ይጠይቃሉ። ብሊንከን ኔቶ አዲስ እየተደቀነ ያለውን አደጋ መልሶ ለመቋቋም ጠንክሮ መውጣት አለበት ካሉ በኋላ ይህ ደግሞ የተዛባ መረጃ መርጨትን፣ የሳይበር ጥቃትን፣ የአየር ንብረት ለውጥና የኮሮና ቫይረስ ወረርሽኝን ይጨምራል ብለዋል። በአፍጋኒስታን ያለው የኔቶ ተልእኮም ተነስቷል። ዩናይትድ ስቴትስ ጦር እንደ አውሮፓ አቆጣጠር ከግንቦት አንድ ቀን ጀምሮ አካባቢውን ለቆ እንዲወጣ ከታሊባን ጋር ስምምነት ተደርጓል። ብሊንከን ይህ ስምምነት እየተጠና መሆኑን ተናግረዋል። አስማሚ የሆኑ ንግግሮች የተሰሙ ቢሆንም ውስጣዊ ውጥረቶች በኔቶ ውስጥ መኖራቸው ተመልክቷል። ብሊንከን ቱርክ ከራሺያ የገዛችውን ኤስ አራት መቶ የተባለውን የመከላከያ መሳሪያ ግዢ እንድታቋርጥ አሳስበዋል። ቱርክ ግን ስምምነቱን መጠናቀቁን ገልጻለች። ዩናይትድ ስቴትስ ከራሺያ ጀርመን ድረስ የተዘረጋውንና ኖርድ ስትሪም ሁለት የተሰኘውን የጋዝ ማስተላለፊያ መስመር በግልጽ የምትቃወም መሆኑን ብሊንከን ተናግረዋል። ቻይና ላይ የተሰነዘሩ በርካታ አሉታዊ ነገሮች ቢኖሩም የአውሮፓ ሕብረት ግን ከቤጂንግ ጋር የሚያደርገውን የንግድ ስምምነት እያጠናቀቀ ነው። ይህን አስመልክቶ እንዲህ አሉ ብሊንከን ዊ ኖው ዛት አወር አላይስ ሃቭ ኮምፕሌክስ ሪሌሽንሺፕስ ዊዝ ቻይና ዛት ወንት ኦልዌይስ አጋሮቻችን ከቻይና ጋር ያላቸው ግንኙነት የተወሳሰበ መሆኑንና ሁሌም ፍጹም የተሟላና የተሳካ አለመሆኑ ይገባናል። ይሁን እንጂ ግን ይህንን ፈተና በጋራ የምንወጣበትን መንገድ ማግኘት ይኖርብናል። ስለዚህ ከአጋሮቻችን ጋር አብረን እየሰራን ቻይና አጋጣሚውን እየተጠቀመች ጫና የምታሳድርባቸውን የቴክኖሎጂና የመሰረተ ልማት ግንባታ ዘርፎች ላይ ያለውን ክፍተት መሙላት ይኖርብናል። በትናንትናው ዕለት ከአውሮፓ ህብረት ከፍተኛ ባለስልጣናት ጋር የተገናኙት ብሊንከን የአውሮፓ ህብረት ለዩናይትድ ስቴትስ ቀዳሚው አጋር ነው ብለው መናገራቸው ከፍተኛ ተቀባይነት አግኝቷል። ይሁን እንጂ ተንታኞች እንደሚሉት ከአትላንቲክ ባሻገር ካሉ አገሮች ጋር ያለው አዲሱ ወዳጅነት ህብረቱን የሚገጥሙት ዘርፈ ብዙ ፈተናዎች ከፊቱ ተደቅነውበታል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ።